ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም፣ ጤና ይስጥልን። እንደምናመሻችሁ፣ የተከበራችሁ አድማጮቻችን የቅዳሜ ጥቅምት 12 2009 ዓ.ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጅ ይታዬ ነኝ። ከዓለም ዙሪያ የተጠናቀሩ ዜናዎችን እናስቀድማለን። ከዚያም በተለያዩ የኢትዮጵያ ክፍሎች የተቀሰቀሰውን ህዝባዊ አመፅ፣ የደረሱ ጉዳቶችን፣ ቀጣይ አቅጣጫና ሁነኛ የመፍትሄ አማራጮችን ለመቃኘት በታለሙ ውይይቶች ዛሬ የሚካፈሉ እንግዶች ይዘን እንቀርባለን። ፕሮግራማችን ሲጋመስ ደግሞ በሙዚቃ ቃና በምርጥ የእንግሊዝኛ ሙዚቃዎች የምትዝናኑበት ዝግጅት ይቀርብና አራት ሰዓት ላይ እንሰናበታለን። ብርሃን ኃይሉ ፕሮግራማችንን ትመራለች። አብራችሁ እንድታመሹ በአክብሮት እንጋብዛለን። ወደ ዜና እንለፍ። እንደምን አመሻችኋል? ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በተለይ በአማራና ኦሮሚያ ክልሎች ውከቱ አሁንም ቀጥሎ በመቶዎች ለሚቆጠሩ መሞት በሺዎች ለሚገመቱ ሌሎች መታሰር መጎዳትና በንብረት ላይ ከፍተኛ ውድመት እየደረሰ ባለበት ሁኔታ ዜጎቹ አስፈላጊ ካልሆነ በቀር ወደ ኢትዮጵያ እንዳይሄዱ አስጠንቅቋል። የኢትዮጵያ መንግሥት ከጥቅምት 28 ቀን 2009 ዓ ም ጀምሮ ተግባራዊ የሆነውን የአስቸኳይ ጊዜ አዋጅ ደንግጓል። ጥቅምት አራት በወጣ መመሪያም ግለሰቦች መገናኛ ብዙሀን ሲከታተሉ በስብሰባዎች ሲካፈሉ ከባዕዳን መንግስታት ወይም ድርጅቶች ጋር ሲገናኙ እንዲሁም የሰዓት ላፊውን ሲተላለፉ ቢገኙ ያለ ፍርድ ቤት ማዘዣ ተይዘው ሊታሰሩ እንደሚችሉ ያብራራል። መመሪያው በተጨማሪም የዩናይትድ ስቴትስና የሌሎች ባዕዳን ሀገሮች ዲፕሎማቶች ከኢትዮጵያ መንግሥት አስቀድመው ፈቃድ ሳያገኙ ከአዲስ አበባ ከተማ 40 ኪሎ ሜትር ውጪ እንዳይጓዙ ይከለክላል። ይህም ኤምባሲው ኢትዮጵያ ውስጥ የሚገኙ የአሜሪካ ዜጎችን የመርዳት አቅሙን ክፉኛ ይጎዳል ብሏል። የኢንተርኔትና የቴሌፎን አገልግሎቶች አልፎ አልፎ በመላ ሀገሪቱ ውስጥ ውሱን በመደረጋቸው ወይም ሙሉ በሙሉ ስለሚቋረጡ አዲስ አበባ የሚገኘው የአሜሪካ ኤምባሲ ኢትዮጵያ ውስጥ ያሉ ዜጎቹን የመርዳት አቅሙን ያግዳል ሲልም አብራርቷል። በኢትዮጵያ የሚገኙ አሜሪካውያን አማራጭ የመገናኛ ዘዴ እቅዶችን እንዲያዘጋጁ ቤተሰቦቻቸውና ወዳጆቻቸውም አሁን በኢትዮጵያ ያለው ሁኔታ ይህን እንደሚመስል እንዲያሳውቁ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባወጣው በዚሁ ማስጠንቀቂያው ጠይቋል። አሜሪካውያን ሰልፎች ከሚካሄዱባቸውና ሕዝብ በብዛት ከሚሰበሰብባቸው አካባቢዎች ራሳቸውን እንዲያርቁ፣ የሚሄዱባቸውን አካባቢዎች በደንብ እንዲቃኙና ደህንነታቸው የሚጠበቅበት መሆኑን እንዲያረጋግጡም መክሯል። መንግሥት ሰልፎቹ ሰላማዊ ቢሆኑ እንኳ ምላሹን በኃይል ሊሰጥና ጥይት ሊተኩስ እንደሚችልም አስታውሱ ብሏል። ኢትዮጵያ ውስጥ የሚገኙ የዩናይትድ ስቴትስ ዜጎች ስለ ደህንነታቸው በንቃት እንዲከታተሉና አመፃ ሊፈጠርባቸው ከሚችሉ አካባቢዎች መውጣት በሚፈልጉበት ጊዜ ከአደገኛ ስፍራ ፈጥኖ መውጫ ዘዴዎቻቸውን አስቀድመው ማዘጋጀት እንዳለባቸውም አሳስቧል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በመጨረሻም የአሜሪካ መንግስት ሰራተኞች ኢትዮጵያ ውስጥ ኦሮሚያን፣ አማራን፣ ሶማሌን፣ ጋምቤላን ኢትዮጵያና ኬንያ የሚዋሰኑበትን ድንበር አካባቢ አቅራቢያ ማለትም ደቡብ ግዛትን እንዲሁም ኢትዮጵያና ኤርትራ የሚዋሰኑበትን ሰሜኑን ግዛት አቅራቢያ ጨምሮ ወደ በርካታ አካባቢዎች እንዳይሄዱ አስጠንቅቋል። ወደ ተጠቀሱት አካባቢዎች ከሥራ ጋር የተያያዙ ጉዞዎች ፈቃድ የሚያገኙትም በሁኔታዎች መሠረት ይሆናል ብሏል። ወደ አዲስ አበባ በሚደረጉ ጉዞዎችና ከተማ ውስጥ በሚካሄዱ እንቅስቃሴዎች ላይ ግን ምንም እገዳ የለም ካለ በኋላ ኢትዮጵያ ውስጥ ያለው የመገናኛ ሁኔታ አስተማማኝ ባለ መሆኑ ግን አሜሪካውያን ዜጎች በጉዞ መርሃ ግብሩ ማለትም በስቴፕ አማካይነት መመዝገብን ጨምሮ የሞባይል ቴሌፎን ቁጥሮቻቸውን አዲስ አበባ በሚገኘው ኤምበሲ በማስመዝገብ የደህንነት መረጃዎችን በቴክስትና ኤስኤምኤስ ሊያገኙ ይችላሉ ብሏል። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ሞሱልን እስላማዊ መንግሥት ነኝ ከሚለው ነውጠኛ ቡድን ለማስለቀቅ በተያዘው የመልሶ ማጥቃት ዘመቻ ዕቅድ ላይ ለመምከር ዛሬ በባግዳድ ከኢራቅና የህብረቱ ጦር መሪዎች ጋር ተገናኝተዋል። ይህ ቀደም ሲል ያልተገለጸው የካርተር ጉብኝት ዛሬ የተደረገው የኢራቅ ኃይሎች በአይሲስ ቁጥጥር ስር የምትገኘዋን ከተማ ለማስለቀቅ ከፍተኛ ዘመቻቸውን በቀጠሉበት ጊዜ ነው። ይህ ብዙ ሺህ ወታደሮችን ያሳተፈው የማጥቃት ዘመቻ በትንሹ ለሳምንታት ይዘልቃል ተብሎ እንደሚጠበቅ ባለስልጣናቱ አስረድተዋል። ኬሚካዊ የጦር መሳሪያ መጠቀምን የሚከለክለው ድርጅትና የተባበሩት መንግስታት ድርጅት ባለሥልጣናት እንደሚሉት በጦርነት በተበታተከው አካባቢ ለሦስተኛ ጊዜ የኬሚካዊ ጦር መሳሪያ ጥቃት ያደረሰው የሶሪያ መንግሥት ነው ብለዋል። ባለፉት 13 ወራት ያካሄደውን ሦስተኛ የምርመራ ውጤት ትላንት ማታ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት የላከው ይኸው ቡድን ኢድሊብ ግዛት ውስጥ ሜናስ ከአንድ ዓመት በፊት ለደረሰው ጥቃት የመንግስቱ እጅ እንዳለበት በቂ ማስረጃ እንዳለ ያሳያል ይላል። በመጨረሻም በሶማሊያ ሽፍቶች ከአምስት ዓመታት በፊት የጠለፏቸው 26 ባህረተኞች ዛሬ ተለቀዋል። በዚህም በሀገሪቱ የጠለፋ ታሪክ ረጅም ጊዜ የቆየው እገታ አብቅቷል ሲሉ ባለሥልጣናት ተናግረዋል። ለባህር ላይ ሽፍቶቹ ቅርበት ያላቸው ምንጮች ለቪኦኤ እንደተናገሩት ታጋቾቹ የተለቀቁት ለጠላፊዎቻቸው ሁለት ሚሊዮን ዶላር ወሮታ ከተከፈለ በኋላ ነው። አንድ ኦማር ኑር እባላለሁ ያለ ሽፍታ ከአካባቢው የራዲዮ ጣቢያ ጋር ባደረገው ቃለ ምልልስም ይህንኑ የክፍያ ጉዳይ መፈጸም ደግሟል። የተለቀቁት ታጋቾች በነገው ዕለት ሶማሊያን ለቀው እንደሚወጡም አስረድቷል። ከተለቀቁት መርከበኞች መካከል የካምቦዲያ፣ የቻይና፣ የኢንዶኔዥያ፣ የፊሊፒንስ የታይዋንና የታይላንድ ይገኙበታል። ዜናው አበቃ E የዓለም ዜናዎችን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰአት ድረስ ይቀጥላል። በ19 ሜትር ባንድ በ15630 በ15700 ኪሎ ሄርትስ ና በ15785 ኪሎ ሄርትስ በ22 ሜትር ባንድ በ13615 ና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ11720፣ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ታገኙናላችሁ። ዝግጅቶቻችንን በጥራት እንድታደምጡ በማለት 15700 ኪሎ ሄርትዝን ጨምረናል። ፈልጉን። አሁን ውይይት በወቅታዊና በመጪ የኢትዮጵያ ጉዳይ ዙሪያ በተለያዩ ኢትዮጵያ ክፍሎች የተቀሰቀሰውን ህዝባዊ አመጽ፣ የደረሱ ጉዳቶች፣ ቀጣይ አቅጣጫና ሁነኛ የመፍትሄ አማራጮችን ለመቃኘት የታለሙ ተከታታይ ውይይቶች አካል ነው ዛሬ የሚቀርበው። ተወያዮቹ አቶ ደረጀ ገብሬ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሁፍና ፎክሎር ትምህርት ክፍል የድርሰትና የቋንቋ ማስተማር ዘዴ ረዳት ፕሮፌሰር የሁለት የልቦለድና ትምህርታዊ መጽሐፍትም ደራሲ ናቸው። አቶ ኃይሉ ጸጋዬ የበርካታ የቴሌቪዥንና የሬዲዮ ድራማዎች የፊልምና የመድረክ ቲያትሮች ደራሲ ናቸው። ርዕስ የኢትዮጵያ ወቅታዊ ሁኔታ ፈተናዎችና የአሁንና የነገ መላዎች። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ሁለተኛውን ክፍል በቀዳሚው ክፍል ውይይት በተነሳ እና ለዛሬ በንጥልጥል ካሳደረው ጥያቄ ይጀምራል። ከውይይቱ በፊት ማስታወሻ ይኖረናል። አድማጮች፣ ይህ ውይይት የተካሄደው የአስቸኳይ ጊዜ አዋጁ በተደረገ ማግስት የአዋጁ ዝርዝሮች ከመውጣታቸው ወይም ይፋ ከመደረጋቸው አስቀድሞ መሆኑን ለማስታወስ እንወዳለን። አሁን ቀደም ብሎ በመግቢያው በተገለጸው መሰረት በልባት ወደ አሳደር ነው ጥያቄ እናመራለን። ቀደም ብለህ የጠቀስካቸው የኢትዮጵያ ጠቅላይ ሚኒስትርን ጨምሮ መንግስት በበኩሉ ያመነው የመልካም አስተዳደር ጉድለት ነው ብሎ ያለው፣ ነገር ግን በመፍትሄ አፈላለጉ ላይ ሌሎች ያልተስማሙባቸውን ከብዙዎች የሚነሱትን ጥያቄዎች ፈታፈታ አድርገን እንመልከት። ኃይሉ፣ ወደ አንተ ነው የሚመጣው። የሕዝብ ጥያቄ ሲነሳ፣ መሰረታዊ የሰው ልጆች መብትን የሚመለከቱ ጉዳዮች ሲነሱ፣ በግጭት ወይም ባለመግባባት ብቻ የሚተረጎም ስላልሆነ በመንግስት በኩል የመልካም አስተዳደር ጉድለት አለ ቢባልም የባለሥልጣናት መቀየር ሳይሆን ትክክለኛ መፍትሄ የሚጠይቅ ነገር አለና ስሙን የሚል ጥያቄ በተነሳበት የመንግስት ባለሥልጣናት መስማት አይደለም ወይም መልሳቸው መሆን ያለበት የቁጥር ለውጦች ናቸው ያሉት። መንግስት እንኳን ባመነው በርካታ ሰዎች ተገድለዋል። ከአንድ በላይ ድንገቶች ተከስተዋል። እነኛን መሰረታዊ ጥያቄዎች ለመመለስ መፍትሄው የአስቸኳይ ጊዜ አዋጅ ነው ወይ አይደለም? ያ ነገር አሉላ። ያ መፍትሄ አይደለም፣ አስቸኳይ ጊዜ አዋጅ በፍጹም መፍትሄ አይደለም። እሱ ጊዜያዊ መፍትሄ ነው። ቀደም ቀደም ብዬ እንደነገርኩ እዚህ ኢትዮጵያ ብቻ አይደለችም። በጣም እጅግ በጣም በዓለም ላይ ዴሞክራቲክ ሀገር የምትባለው አሜሪካም ትላንትና ተደርጓል፣ ባይኔ አይቻለሁ። እንደነገርኩ ኖርዝ ካሮላይና ላይ ደረጀ በትክክል እንዳስቀመጠው ችግሮች አሉ መፍትሄ መፈለግ አለበት ችግሮቻችንን መጀመሪያ ማወቅ አለብን ቀድሞ ነገር ለምሳሌ አሁን እኛ ስለ መወያየት እና ስለመነጋገር ስለ መነጋገር ፖለቲክስ እናውቃለን ወይ መቼስ ነው የምንጀምረው ይሄንን ጽንፎች ላይ ተቀምጠን እኮ ነው ድንጋይ የምንወራወረው ፖላራይዝ የሆነ ቦታ ላይ ተቀምጠን ነው የምንጣለው እንጂ ቁጭ ብለን ስለ ሀገሪቱ እድገት ስለ ሰላሟ ተወያይተን እናውቃለን ወይ? አሁን ያሉብንም ችግሮች መጀመሪያ አይደንቲፋይ ማድረግ አለብን። እነዚህ ደግሞ ደረጀም ብሎታል፣ አንተም አንስተዋል ቅድም፣ እኔም ብያለሁ በተደጋጋሚ። የተለቀሱ ነገሮች አሉ፣ መንግስት እዛ ላይ መስራት አለበት። የግለሰቦች ለውጥ ባለስልጣናት የምንለዋወጥ ብቻ ያንን የምንፈልገውን ነገር አያመጣልንም። ዳይሬክሽን ማግኘት አለብን ትክክለኛ የሆነ ዴሞክራቲክ አስተዳደርን ከበደል ከሙስና ከላክ ኦፍ ጉድ ገቨርናንስ የጸዳ መንግስት ሊኖረን ይገባል። ይሄን ማድረግ የምንችለው ግን ደረጀ እንዳለህ በመነጋገር ነው፣ በመሰነካከት አይደለም። መነጋገር መቻል አለብን። ጠረጴዛ ዙሪያዎች መጥተን መመካከር አለብን። ትውልድ ያልፋል፣ ትውልድ ይመጣል። ለሀገሪቱ፣ ለልጆቻችን፣ ለልጅ ልጆቻችን ምንድን ነው አስቀምጠንላቸው የምናልፈው? ትልቁ ቁም ነገር ይሄ ነው። ችግሩን ከስሩ ለመቅረፍ ቀጣይ እርምጃዎች በህዝብ፣ በመንግስት፣ በተቃዋሚ ፖለቲካ ድርጅቶች በመነጋገር ፕሮብሌሞቹ ከስራቸው ተነቅሰው ወጥተው ለውጥ ሊደረግባቸው ይገባል የሚል እምነት ነው ያለኝ። መልካም። በነኚህ ግጭቶች ቀደም ብዬ እንደጠቀስኩት የሰው ህይወት ያለፈበት ሁኔታ ተከስተዋል። ንብረቶች ወድመዋል። በመንግስትም በሌሎች ምንጮችም የተረጋገጡ ወንድም እህት እናት አባት የተገደለባቸውን ኢትዮጵያውያን እናስብ። ይሄ ሊያመጣ የሚችለው ቀደም ብሎ በጠቀሳችሁት ባልተፈለገ መንገድም ሊወስድ የሚችል አንድን ጎሳ ከሌላው ጋር ሊያጋጨው የሚችል ሁኔታ እንዳያመራ በእርግጥ ቁጭ ብሎ ችግሮቹን የማጤንና የፖለቲካ መልስ መስጠት የሚፈልጉ ጥያቄዎች ላይ የፖለቲካ መልስ መስጠት የህዝብ ጥያቄዎች የተነሱባቸው ላይ የህዝብ ጥያቄዎችን ከመሰረቱ አግባብ ያለው መልስ ለመስጠት መፍቀድን ይጠይቃልና መተቸት ይቻላል ወይ መንግስትን? ዛሬ እናንተ አሁን የምታደርጉትን አይነት አዎንታዊ የሆነ ለውጥ እንዲያመጣ የሚያስፈልግ አስተያየት ለመስጠት የሚያስችል ሁኔታ አለ ወይ? ከመንግስት ባለስልጣናት ይሰማሉ ወይ? ፍቃደኝነት አለ አሉላ? እኔ የኪነ ጥበብ ሰው ነኝ። ሀገሬን ማገልገል የምችለው በሙያዬ ነው። አሁን ይሄንን ጉዳይ ዋና ዋና እኛ ምን የሚያስፈልገን ነገር ሰላም ነው። ስለዚህ እዚህ ላይ የሚሰራ የአንድ የኪነ ጥበብ ቡድን እያቋቋምን ነው ያለ። ነው በወቅታዊው ጉዳይ ላይ ብቻ የሆነ የኪነ ጥበብ በግራ በቀኝ ወገንተኛ ያልሆኑ ስለ ሰላም ብቻ የሚዘምሩ እነዛ እየተሰባሰብን ነው፣ ሀሳባችንን ለማቅረብ ማለት ነው። ይሄ ምንድን ነው? ልክ እንዳገር ሽማግሌ በዋናነት ምንድን ነው? ግን ሰላምንም የሚዘምር እና እያንዳንዱ ሙያው የራሱን አስተዋጽኦ ማድረግ አለበት ሌላ አሁን አንተ የጠየቀው በጣም ወሳኝ የመንግስት አካላት ይሰማሉ ወይ የሚል ነገር ግን ለምንድነው የማይሰሙት አሉና የመንግስት አካላት የምትላቸው ሰዎች እነሱም እኮ ሰዎች ናቸው አሁን እንዲሰሙ ማድረግ ምናልባት የእኛ ፋንታ ሊሆን ይችላል እንጂ የትኛውም ወገን ያለ አይን በትክክል ለሀገሩ ለሕዝቡ የሚቆረቆር ይሄንን አድርግ ብሎ መንግስትን መንገር የማይችልበት ምክንያት ያለ አይመስለኝም። ልክ ይሄ የተደፈነ ነገር አድርጎ የተዘጋ ነገር አድርጎ ምንም ተስፋ የለውም ብሎ ማሰብ ትክክል አይደለም። የሚሰሙን ያህል መንገድ መቻል አለብን። ደግሞ መስማት የሚችሉ ሰዎች አሉ፣ መንግስትም ውስጥ ጉዳያን ሊሰሙ ፈቃደኞች የሆኑ ሰዎች አሉ ብዬ ነው ማስቡ እና በዚህ ተስፋ ልንቆርጥ በፍጹም አይገባም። መልካም። ወደ አቶ ደረጃ እንድመለስ አላደረግከኝም። አሁን ካነሳኸው ጋር ባጭሩ የሚመለስ ጥያቄ ልወርውርልህና ወደ አቶ ደረጃ አልፋለሁ። እነኚህ እሳቤዎች መሰረታቸው ይሄ የመንግስት ባለስልጣናት፣ የመንግስት ኃይሎች አይሰሙም የሚለው እሳቤ መነሻው ለሚነሳው ጥያቄ የሚሰጠው መልስ ተመጣጣኝ አለመሆኑ፣ መንግስት ራሱ ችግር አለ ብሎ ላመነበት እንኳን የሚሰጠው መልስ ከጥያቄው ጋር አለመዛመዱ ነው። ይሄ የመንግስቱን አቋም የሚቃወሙ ወገኖች ብቻ ሳይሆኑ የመንግስቱ አጋሮች ሳይቀሩ ዛሬ በይፋ እየተናገሩ ያለው ጉዳይ መሰረታዊ የዜጎችን መብት ማስከበር ወይም ማክበር ይህን ገበላይነት መከበር አለበት። ይህንን መሰረታዊ የዜጎችን አይምሮው ጤነኛ የሆነ ማንኛውም ሰው የዜጋው አንዲት ጠብታ ደም እንድትፈስ ይፈልጋል። ማንኛውም ጤነኛ የሆነ ሰው አሁን እንደዚህ አይነት ሁኔታዎች ተፈጥረዋል፣ የሚያሳዝኑ ነገሮች ተፈጥረዋል። ግን መሰራት ያለበት እዚህ ላይ ነው። ቅድም ያልኩ መስራት ያለብን ይሄን ነው። እዚህ ላይ ነው መስራት ያለብን። ሰዎች እንዳይሞቱ የዜጎች ሰብአዊ መብታቸው እንዲከበር እንነጋገር ነው። በመመካከር ነው የምናደርገው፣ በመታኮስ አይደለም። ነው እኔ የምልህ መልካም። አቶ ደረጀ ወደ አንተ ልመጣ ነው። ይሄ ሁነኛ መልስ ፍለጋው ከቅርብ ጊዜ ወዲህ ከታዩት ከነኚህ ግርግሮች በኋላ የሚሰሙ ሰዎች አሉ ብሏል አይሉ በአገሬ በጎ ነገር እንዲፈጠር ለውጥ እንዲመጣ ፈልጋለሁ ብሎ ያሰበ ሰው አልታሰርም ወይም ሌላ አደጋ ይደርስብኛል የሚል ስጋት ሳያድርበት፣ በነጻነት ሳይሸማቀቅ የሚያምነውን መናገር የሚችልበት ሁኔታ አለ በአንተ አጋጣሚዎች ብቻ መወሰን ይችላል መሆንም ይገባዋል ብለህ የምታስበውን የምታምነውን ጭምር ከዚያ ቆፈን ከሚያስፈራው ምናልባት ብናገር ሐሳቤን ብሰጥ አደጋ ይደርስብኛል ከሚለው ስጋት ወጥቶ ሰው በነጻነት የሚናገርበት ሁኔታ አለ የማይቀበለውን የሚቃወምበት ሉላምለው። ከዚህ ቆፈን ወጥተን ሰው ያለ ስጋት የሚናገርባትን አገር ወደ መፍጠሩ እንምጣ በመነጋገር በመማማር በመደባደብ አይደለም። መልካም ምናልባት ይህ ወደ ውይይታችንም መቋጫ ያምራናል። ይሻላል፣ ሊሆን ይገባል፣ ግራና ቀኝ ሊወሰዱ ይገባል የምትሏቸው በመፍትሄ አማራጮች እንድትፈነጥቁ እድል ይሰጠናል። አቶ ደረጃ ወደ አንተ ልመለስ ነው ምን አይነት ተጨባጭ ለውጦች ሊደረጉ ይገባል? ባለፉት በርካታ ዓመታት እየተንገዋለለ የመጡ ጥያቄዎች ይበልጥ ወደሚያበጣብጡና ወደ ከፋ ሁኔታ የገነኑበት ጊዜ ላይ ነው ያለነውና መንግስት እንደ አስተዳዳሪ እንደ አንድ አገሪቱን እንደሚመራ ኃይል ምን አይነት አዋንታዊ እርምጃዎችን መውሰድ ይገባዋል? በተለይ ተቃውሞ ወጥተው በሚሰሙ ድምጾች ውስጥ የተነሱ ጥያቄዎችን በመመለሱ ረገድ ሌሎችም በአንተ ትዝብት፣ በአንተ እይታ በአንተ ልማድ ውስጥ እንዲህ ያሉ ሁነኛ እርምጃዎች ሊወሰዱ ይገባል፣ የተሻለ አዝማሚያም እንዲመጣ ያስፈልጋል፣ እርስ በርስ ወደ ብጥብጥ የሚገባበትንም ሁኔታ ለመታደግ ይረዳል የምትላቸውን፣ አቶ ደረጀ። በጣም ጥሩ ነገር ነው። ይሄ ነገር እንግዲህ ሰፊ ልምድና ሰፊ ተሞክሮ የሚጠይቅ ብዙ ማስብን የሚጠይቅ ነው። ግን እንደው ለጃውጣው ያህል የሚናገራቸው ነገሮች ይኖሩኛል። ይህን ከማለቴ በፊት ግን አንዳንድ ጊዜ አንዳንድ ጥያቄዎች አሉ። ስትጠይቃቸው ቀላል የሆኑና መልስ ልፈልግልህ ስትላቸው በጣም ይከብዳሉ። ይህንን ካልኩ በኋላ አንድ ሁለት ነገሮች ከተረትና ከተረት ውስጥ ከማውቃቸው ልንገርህ። አንዱ እንዲህ ተራ የባላገር ጸብ ነው ሽማግሌ ጠፍቶ አንተምተው፣ አንተምተው የሚል ጠፍተና ተጋደሉ ሰዎች። ይህን ያየች አልቃሽ አንተምተው፣ አንተምተው የሚላቸው ጠፍቶ አንዱም ሞቶ አደረ፣ አንዱም ተሸኝቶ ማለት ይባላል። የሽምግልናና የአስታራቂን ችግሮችን ከመባባሳቸው በፊት ሃይ የሚል ሰው መኖርን እና ደግሞ ሃይ የሚባሉ ሰዎች ደግሞ ሃይ ሊባሉ የሚችሉ የሚያዳሙ ሰዎች ሲሆኑ ነው። ሌላው ደግሞ አንዳንድ አንድ ጊዜ እንዲሁ የአገረ ገዥ ነበሩ ይባላል እና አገረ ገዡ በድለውታል፣ አንዱን ሰው እና ተላይ ልኮ በዚህ ቀን ወደዚህ ቦታ ወደ ቆላ ይወርዳሉ ተብለዋል። ወፍ ይባላል፣ በባህል ወፍ ልኮ ማለት ነው እና እዚህ ገላቸው አድፍጧል። ጫካ ውስጥ ቢጠብቅ አይመጡም፣ ቢጠብቅ አይመጡም፣ እኛ ሰውዬ ቢጠብቅ አይመጡም። ግሪ ለውና ይህን አሳስቶኛል፣ እንዲህ የሰውዬ ልና ወደሚወርዱበት ቆላ ሲሮጥ ከቆላ ዳገቱን የሚወጣ ሰው ያገኛል እና ምን ይለዋል አንተ አገረ ገዡ በዚህ ብዙ ወረዱ ይለዋል። አያያዙ ስላላማረው ያ አይቷቸዋል። ሰውዬው ወርደዋል ወርደዋል እንዳይል ተንደርድሮ ሄዶ አደጋ ላይ አጥን፣ አልወረዱም እንዳይል ተቸገረ። ሰራው ሰው አደጋ ያደጋ ላይ ሰረ። አዎ ምን አልክ ጌታ? ያለኝ አሰማኝም እንዴ እኮ ምን አልከኝ? አገረ ገዡ በዚህ ወረዱ ወይ ነው እኮ ያልኩህ ሲለው፣ አይ እንደው ምን ነው ጌታ የምችለውን ብትጠይቀኝ አለ ይባላል እና አንዳንዱ ጥያቄዎች አየ ከመቻል በላይ ይሄዳሉ። ለማንኛውም ሽንኩርት አንዱን በሉት፣ ደገሙትም፣ ገማ ነውራ አይደለም ወይ ታምቶ መቅረትማ የሚልም አለ። ይሄን ሳለ ለንግግር ዝግጁ መሆንን ይጠይቃል። አሁን ብዙ ሰው መነጋገር አለብን፣ መነጋገር አለብን፣ ይሄ ልክ ነው። ሊሰማ ይገባል። መንግስትም ተቃውሞ እኩል ያሉትም እና መብታቸው ተደፈረ ያሉ ሰዎችም ደግሞ እንደዚሁ እነሱም ይሄን መስማት አለባቸው። የምንላቸው ነገሮች ቀላል ቀላል ነገሮች ናቸው ለማለት። ነገር ግን በሁሉም ወገን ራስ ዝግጁ ማድረግ ይጠይቃል ለሽምግልና። ከተወሰኑ ሰዎች አይደለም ሽምግልና የሚገኘው፣ ከተለያዩ ሰዎችና ከተለያዩ ድርጅቶች፣ ከተለያዩ ተቋማት፣ ከሀገር ውስጥም ከዓለም አቀፍም ካሉ ውስጥ ነው የሚገኘው። ምክርም ከጠላትም ይገኛል። እና ከሁሉም አቅጣጫ የሚመጡትን ነገሮች ለመስማት ያንን ነገር ለመወያየት መጀመሪያ ራስን ማዘጋጀት ይጠይቃል። አንድ፣ ሁለተኛ ምክር የሚያመጡ ሰዎችም ደግሞ በትክክል ሊሆን የሚችለውን ነገር አደባባይ ሊወጣ እና ሊነገር የሚገባውን ነገር እገሌ ይሻላል፣ እገሌ ይብሳል፣ እገሌ አጥፍቷል፣ እገሌ አልምቷል ሳይሆን ከጥፋትና ከልማት ምዘናው በፊት የመነጋገሪያ ነጥቦች ላይ በደንብ ስል ያለ ነገር መውጣት አለብ በትምህርት የበሰሉ ሰዎች አሉ። በእድሜ የበሰሉ ሰዎች አሉ። በዓለም አቀፍ እውቀታቸው፣ በሀገር ውስጥ እውቀታቸው በጣም ንጥር አድርገውና ንጥር አድርገው የሚያውቁ ሰዎች አሉ። ደግሞ ተበደልን የሚሉ ተጎዳን የሚሉ ይሄ ነገር ደረሰብን የሚሉ ተጎዳን የሚሉ ሰዎች አሉ። ተጠቅተናል የሚሉ ሰዎች አሉ። እነዛን ሁሉ የሚያወጣ ነገር አለ። እኔ እንደውም የማንዴላ አይነት ሲስተም ይሄ እውነት አፈላላጊ የሚል ነገር ማንዴላ የተጠቀሙበት ስርዓት አይነት ነገር ይታየኛል። እውነት አፈላላጊ እውነት መውጣት አለበት፣ ሰው በትክክል የምንረዳው መሆን አለበት። ከወዲያም በኩል ያለው ከወዲህም በኩል ከግራም ከቀኝም ከላይም ከታችም ያለው በሙሉ ሀሳቡን በትክክል አመንጭቶ እና አደባባይ ላይ አወጥቶ መደመጥ መቻል አለበት። ፍርድ ማግኘት መቻል አለበት። ልክ ተበድለሃል መባል አለበት፣ ወይም ልክ አይደለም መባል አለበት። በዳይንም አንተ አጥፍተሃል መባል አለበት እና እንዲህ የሚያደርግን መድረክ መፈጠር አለበት። ለዚህ ደግሞ አሁን በአንዳንድ ሚዲያዎች ስናይ የተለያዩ ሰዎች እንደዚሁ ሀሳቦቻቸውን እያቀረቡ ናቸው። እነሱን በተሻለ መጠን ሌላም ሌላም በተለያያቸው መለከተናል ሚሉትን ሰዎች በሙሉ አነጋግሮ ወይም አደራጅተው ሀይሉ አሁን ይሄው ኮሚቴ እናቋቁማለን ብለዋል። እንዲህ አይነት ነገር ሁሉ መደረግ አለበት እና ሰፊ መሰረት ያለው ስራ ነው መሰራት ያለበት። እንደው ዝም ብሎ ለጊዜያዊ ያለውን ችግር ለማስወገድ ሳይሆን ዘላቂ የሆነ ነገር ነው ይሁን ላሉ የመጣንበት ሀያ አምስት አመት እናቀዋለን። የታወቀ ነው ተጨባጭ ነው። ወደፊት የምንሄድበት ግን አይታወቅም። ምን ወዴት የትኛው ነጥብ ወደ የትኛው አቅጣጫ ሊወስደን እንደሚችል ማንም እርግጠኛ መሆን የወደፊቱ። ስለዚህ ወደፊቱን ለማሳመር ዛሬ ነው ነገር ለማወቅ ነበርን ጠይቅ የሚባል ነገር አለ ነበርና ዛሬ የሰጡን ነገሮች አሉ። እነዚህን ብጥር አድርጎ ከግራም ከቀኝም የሚባሉትን ነገሮች የሚነሱትን ነገሮች አይቶ አመዛዝኖ ነው ብስል ከቀሌሌ አገላብጦ ማየትን ይጠይቃል። እና ለዚህ ብቃት ያላቸውን ሰዎች ከአለም አቀፍም ከሀገር አቀፍም ከዚህ ከሀገራችንም የተለያዩ ሰዎች ከባህልም ሰማይ ተቀደደ ቢለው ሽማግሌ ካለ ይሰፋዋል ብሎ የሚል ተረታቃ አለው እና ምንም ቢሆን ሰከን ብለን ካስብ ነው በሀገራችን ለእኛው የሚሆን መፍትሔ የሚፈልጉ ሰዎች አይጠፉም፣ አሉም በደንብ ልንሰማቸውን እና ልዩ ልዩ የመፈረጃ መስፈርቶች እያወጣን ገሌን ከገሌ እና ገሌ እንዲህ ነው ገሌ እንዲህ ነው የመፈራረጅ ነገር ከተውን በርካታ ቁም ነገር ያላቸው ሰዎችን ልናገኝ እንችላለን። ስለዚህ ከዚህ አንጻር ሽማግሌዎቻችንን መካሮቻችንን እዚህ ቀደም እነበሌ ምን አሉ የሚሰሩ ምን አሉ ሳይሆን በሚያስቡት ሀሳብና በሚያቀርቡት መረጃ መሰረት መፍትሄ መፈለግ ይቻላል። ባይነኝ ኔ ማት ሰፊ ልቦና ይጠይቃል። ለዚህ ዝግጅት መሆን ይጠይቃል። ከተለያየ አቅጣጫ ባይነኝ። መልካም ኃይሉ ባንተም በኩል ኃላፊነት መውሰድን ቀጣዩ ሁኔታ በጎ አዝማሚያ እንዲኖረው ሊደረጉ ይገባል የምትላቸውን ሀሳቦች ፈንጥቅና ውይይታችንን እንቋጭ። ታንኪ ዩ። ለኢትዮጵያውያን መስራት ያለብን እኛው እራሳችን ኢትዮጵያውያን ብቻ ነው። አንድ ሁለተኛ፣ ያሉት ችግሮች የሚታወቁ ናቸው። በመንግስትም በኩል ያሉት ችግሮች። አሁን ትልቁ ነገር ምንድን ነው? አንድ ኢኮኖሚ ኢኮኖሚ። በጣም ሰበብ ይፈልጋል ለመፈንጃ። ይህንም በዝርዝር ማስረዳት እችላለሁ፣ ሰአቱ የለም እንጂ የኢኮኖሚ መቀዛቀስ መውደቅ ሌሎች ሰበቦች እንዲነሱ ረብት እንዲያደርግ ያረገዋል። የኢኮኖሚ መድከም ለዚህ ደግሞ ምክንያቶች አሉ። ሁለተኛና ሶስተኛው በተደጋጋሚ ያነሳናቸው ኮረፕሽንና የመልካም አስተዳደር እጦት ነው። ሁለቱ አንድ አይነት ነገሮች አይደሉም። የመልካም አስተዳደር እጦት ውስጥ ኮረፕሽን ሊገባ ይችላል። ግን ሙስና ሀገሪቱን በጣም በጣም የጎዳት ነገር ነው። ስለዚህ እነኝህ ችግሮች ይታወቃሉ። አሁን የተፈጠሩትን ነገሮች አግራፌት ማድረግ ትክክል አይደለም ባይ ነኝ። እንግዲህ ምናልባት ተመልከታችሁ እንደሆነ በጣም በርካታ ፋብሪካዎች ቃጥለዋል፣ ግለሰቦች ድርጅትና ድርጅቶች ንብረቶች ወድመዋል። የዛው አካባቢ ሕዝብ ወደ ትልቅ ችግር ውስጥና ቀውስ ውስጥ ገብቷል። ይሄ ስህተት ነው። ለዚህ ነው የትኛውም ጎራ ያለ ኢትዮጵያን የሚወድ ኢትዮጵያን እድገቷን፣ ሰላሟን የሚፈልግ መነጋገር አለበት መመካከር አለበት። በመንግስት ጉዳዮችም ላይ በህዝብም ጉዳዮች ላይ መነጋገር አለበት። ለውጥ ማምጣት እኔ ያን ያህል ብስም ያለ ጨለማ ነገር አይደለም የሚታይ እውነት እንነጋገር ከተዋለ ከዚህ በፊት ሊፈቱ ያልቻሉ ጉዳዮችን ተጠያቂነትም እንዲኖር ጭምር ከመፈለግ ጋር የሚመጣ ሀሳብ በሌላው ጎራ አለ። የመፍትሄ ፍለጋ ውስጥ ሁሉም ድርሻ ሊኖረው መስማት ያለባቸውም ወገኖች ሊሰሙ ይገባል የሚለውን የማጠቃለያ እናድርገው። የአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሁፍና ፎክሎር ትምህርት ክፍል እንዲሁም የድርሰት መምህር ረዳ ፕሮፌሰር ደረጀ ገብሬ እንዲሁም በበርካታ የኪነ ጥበብ ስራዎቹ የሚታወቀው ኃይሉ ጸጋዬ እንግዶቼ ሁለታችሁንም ለጊዜያቸው አመሰግናለሁ። በሌሎች ኪነ ጥበብ ወጎች፣ ሙያችሁ በሆኑ ጉዳዮች ላይ እንድንወያይ በቅርቡ እንደማገኛችሁ ተስፋ አድርጋለሁ። እግዜር ይስጥልኝ። መሲ ለ እናመሰግናለሁ። ሁለታችሁንም አመሰግናለሁ። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል አድማጮች በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ነው የምታገኙን ነገ እሁድ የራዲዮ መጽሔት ተረኛ ነው ለማስታወስ ያህል እንድታደምጡ እንጋብዛችኋለን አሁን መስመሩን በሙዚቃ ቃና እያዝናናቻችሁ ለምታመሸው ለጽዮን ግርማ ለቅላት አለው መልካም ቆይታ እንደምናመሻችሁ፣ እንደምንሰነበታችሁ፣ ውድ የሙዚቃ ቃና አድማጮች። የሙዚቃ ቃና ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል ዘወትር ቅዳሜ በዚህን ሰዓት ወደ እናንተ የሚደርስ የሙዚቃ ፕሮግራም ነው። የሙዚቃ ምርጫችን በውጭ ሀገር ቋንቋ የተሰሩ በተለይም በእንግሊዘኛ ቋንቋ የተዘፈኑ ዘፈኖች ተመርጠው ወደ እናንተ አድማጮች ጆሮ የሚደርስበት ፕሮግራማችን ነው። ዘፈኖቹን መራርጬ አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁኝ ቆዩ። ለዛሬ የመረጥኳቸው ዘፈኖች በሙሉ ከአሜሪካ የሙዚቃ የደረጃ ሰንጠረዥ የተወሰዱ ናቸው። በዚህ ሳምንት ቢልቦርድ ከአንድ እስከ አንድ መቶ ምርጥ የሳምንቱ ሙዚቃ ብሎ ከመረጣቸው ውስጥ ምርጥ አስሩ ነው የሚጋብዛችሁ። እንደተለመደ ሁሉ እኔ የአሜሪካን የሙዚቃ ደረጃ ሰንጠረዥ ሳቀርብ ከአስር ወደ አንድ ሳይሆን ከአንድ ወደ አስር ነው እና የምወስዳችሁ። በተለይ ደግሞ በዚህ ሳምንት ሰሞኑን በኢትዮጵያ የሞባይል ስልክ ኢንተርኔት መቋረጡን በመደበኛ ፕሮግራማችን ስንዘግብ ቆይተናል እና በኢንተርኔት እጦት ምክንያት የዚህን ሳምንት የሙዚቃ የደረጃ ሰንጠረዥ ላልተከታተላችሁ፣ በዚህ ሳምንት በአንደኛ ደረጃ ላይ የሚገኘው ክሎዘር የተሰኘው የቼንስሞከርስ የሙዚቃ ቡድን ዘፈን ነው። አሌክሳንደር ፖል እና አንድሪው ታጋት የተሰኙ ሁለት ሙዚቀኞች የመሰረቱት የሙዚቃ ቡድን ነው። በዚህ ሳምንት በአንደኛ ደረጃ የሚገኘውን ክሎዘር የተሰኘ ስራቸውን ሀልሲ አጅባችኋለች። ክሎዘር Doing just fine before I met you I drink too much and that's an issue But I'm okay your friends it was nice to meet them but i hope i never see them again i know it breaks your heart moved to the city and i broke down tyrant. four years no girls now you're looking pretty in a hotel bar and I, shoulder pull the sheets right off the corner of the mattress that you stole from your roommate back in bowl That's why I left you, I was insane. Say stay and play that pink when I need to song. That would be beat to death in Tucson, okay? It's right off the corner of the mattress that you stole from your room back in በዚህ ሳምንት በሁለተኛ ደረጃ ላይ የሚገኘው ስታር ቦይ የተሰኘው ዘፈን ነው። ኢትዮጵያዊ የዘር ግንድ ያለውና ካናዳ ስካርቦሮ የተወለደው አቤል ተስፋዬ ወይም በመድረክ ስሙ ደ ዊኬንድ ከፍተኛ ዝናን ያተረፈ ወጣት ድምፃዊ ነው። ያለፈውን ዓመት የአሜሪካ የሙዚቃ የደረጃ ሰንጠረሽ ተቆጣጥሮት የነበረው ይህ ድምፃዊ በርካታ ሽልማቶችንም ያሸነፈ ሲሆን አሁንም በዚህ ሳምንት ስታር ቦይ የተሰኘ ስራው በሁለተኛ ደረጃ ላይ ይገኛል። Star Boy. I'm trying to put you in the worst mood. Uh, P1 cleaner than your church shoes. Belly uh, point two just to hurt you. Uh, If I kill any pain, look like what you have done. I'm a, I'm a, I'm a star boy. Look like what you have done. I'm a, I'm a, I'm a star boy. Every day and try to test me out. Yeah. Every day and try to. any pain let me you down i'm a, a, a star boy let like me you down i'm a, a star boy it... the weekend is a tawton star boy napper ያደመጣችሁት በዚህ ሳምንት በሶስተኛ ደረጃ ላይ የሚገኘው ሂትነስ ነው። 21 ፓይለትስ የተሰኙ የሙዚቃ ቡድን ስራ ነው። ይህን የሙዚቃ ቡድን ታይለር ጆሴፍ ከሌሎች ሁለት የሙዚቃ ቡድን አባላት ጋር ነበር የመሰረተው። አሁን ግን ታይለር ከድራም ተጫዋቹ ጆሽ ዳን ጋር ቀርቷል። ሂትነስ የተሰኘው ስራቸው ሶስተኛ ደረጃ ላይ ይገኛል። ሂትነስ Please don't make any sudden moves. You don't know the half of the abuse. All my friends are heathens. Take it slow. Wait for them to ask you. Flew of rooms of people that they love one day docked away. Just because we check the guns at the door doesn't mean our brains will change from hand grenades. You love the psychopath sitting next to you. You love the murderer sitting next to you. You think i to get it sitting next to you? But after all I've said, please don't forget all my friends. Are Side is very well. They say newcomers have a certain smell. Yeah, trust issues not to mention. They say they can smell your intentions. You laughin' on the freak show sitting next to you. You left some weird people sitting next to you. You think I didn't I get here sitting next to you? But after all, I've said, please don't forget. የ21 ፓይለትስ የተጫወቱትን ሂትነስ ነበር የሰማችሁት። በዚህ ሳምንት በአራተኛ ደረጃ ላይ የሚገኘው ዲጄ ስኔክ እና ጆስቲን ቢበር የተጫወቱት ሌት ሚ ላቭ የተሰኘው ዘፈን ነው። ሌትሚ ላቭ ዩ ዲጄ ስኔክ እና ጆስቲን ቢበር smoking mirrors keep us waiting on a miracle ፎር ኬ ማጂክ የብሩኖ ማርስ ስራ ነው። ብሩኖ ማርስ ከማርክ ሮንሰን ጋር በሰራው አፕታውን ፋንክ ያለፈውን ዓመት የሙዚቃ ደረጃ ሰንጠረዥ ተቆጣጥሮት በነበረውና በተወደደለት ስራው ይታወቃል። አሁን ደግሞ 24 ኬ ማጂክ የተሰኘው ስራው በዚህ ሳምንት በአምስተኛ ደረጃ ላይ ይገኛል። 24 ኬ ማጂክ በብሩኖ ማርስ Up. So many pretty girls around me, and they're waking up the rock. Keep up. Why you mad? Fix your face. Ain't my fault. They all be jockin'. Keep up. Players only. Come on. Put your ደረጃ ላይ የሚገኘው ድራም በተሰኘው የመድረክ ስሙ እየታወቀ የመጣው አሜሪካዊ ድምፃዊ እና ሊሊያቲ በራፕ ስልት ዘፋኝነት ታዋቂነትን እያተረፈ የመጣ ወጣት አርቲስት በጋራ የተጫወቱት ነው። ብሮኮሊ የተሰኘው የራፕ ሙዚቃ ብሮኮሊ በስድስተኛ ደረጃ ላይ ይገኛል። Beyond, hey, hey, I'm beyond all that. Hey, mama, would you like to be my sunshine? We touch my game, we gon' turn this to ice on my neck. cost me ten times three, thirty thousand dollars for a gift free. I just hear Odeo and I spend like ten G's. I just did a show and spent the check on my mama. When I go and vacate, I might run out the Bahamas. And I keep like 10 phones, then I'm really never home. All these new clones trying to copy what I'm on. Get your own, tryna pick a new bone. Work right the brother Skip boy, had a good day. Metro PCS, yes, trapping bone, makin' plays. 50 shades of gray, beat that p like ho -Hogan. I know you know my slogan. If it ain't by up, I'm gone. I was hatin' cause I'm chosen from the concrete I had rolled. Shorty staring at my necklace, cause my diamonds really falls. But that p in she feel it in her toes I'm a real young From the six stone bowl. I'm a real young From the six stone we Real young From the six stone balls In the middle of the party Get off me yeah. In the cut I'm rolling up my broccoli Yeah, yeah I know your baby mama found me. me yeah. All she wanna do is smoke that broccoli yeah. in my hand, to leave Cold water ሜጆር ሌዘር የተሰኘው የሙዚቃ ቡድን ጀስቲን ቢበር እና ሞን አሳትፈው የሰሩት ነው። ኮልድ ዎተር በሰባተኛ ደረጃ ላይ ይገኛል። ና የተወደዳችሁ የሙዚቃ ቃና አድማጮች እየተከታተላችሁ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተላለፈ የሚገኘውን የሙዚቃ ቃና ፕሮግራም ነው። ለዛሬ እንግዲህ የ አሜሪካን የሙዚቃ የደረጃ ሰንጠረዥ እያስቃኘኋችሁ እገኛለሁ። አከታትዬ የምጋብዛችሁ በሰባትና በሰባት ና በስምንተኛ ደረጃ ላይ የሚገኙትን ሁለት ዜማዎች ነው። ትሪቲዩ ቤተር ሻዋን ሸዋን መንደስ ቺፕ ትሬልስ ደግሞ ሲያ ና ጆን ፖል በጋራ የተጫወቱት ዜማ ነው። ሁለቱን አከታትዬ ጋብዤ ተመልሼ እመጣለሁ። I won't lie to you I know he's just not right for you And you could tell me if I'm off But I see it on your face When you say that he's the one that you want And you're spending all your time in this wrong situation And anytime you want it to stop I know I can treat you better than he can as a gentleman Tell me why are we wasting time On all your wasted crown When you should be with me instead I know I can treat you better Better than he can I'll stop time for you The second you say you'd like me to I just wanna give you the love that you're missing, baby. Just to wake up with you will be everything I need, and this could be so different. Tell me what you want to do, cause I know I can treat you better than he can. የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች ለዛሬ የተመደበልኝ ሰዓት ተጠናቋል። ሳምንት ሌሎች ምርጥ ምርጥ ዜማዎችን ይዤላችሁ እመለሳለሁ። እናንተም አስተያየቶቻችሁን አጋሩን ። አስተያየቶቻችሁን በኢሜል አድራሻ ሆርን አት ቪኦኤ ኒውስ ዶት ኮም ላይ ለሙዚቃ ቃና ብላችሁ ብትልኩ ይደርሰኛል። እንዲሁም በፌስቡክ የሙዚቃ ቃና በተሰኘው ገጽ ላይ አስተያየቶቻችሁን ላኩልን። ዝግጅቶቻችንን በኢንተርኔት የምትከታተሉ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በትዊተር ደግሞ ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ። አስተያየቶቻችሁን አድርሱን። እንግዲህ ለዛሬ የምሰናበተው በአስረኛ ደረጃ ላይ በሚገኘው ሳይድ ቱ ሳይድ በተሰኘው በአሪያና ግራንዴ ዜማ ነው። በእኔ በኩል አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ደናደሩ። to you see you standing over there with your body feeling like I wanna ride with your body and we don't gotta think about nothing I'm coming at you cause I know you got a bad reputation doesn't matter because you give me temptation and we don't gotta i suck all these rose is my mini me. I be smoking, so they call me young Nikki Chimney. Rappers and they feelin' cause they feelin me. Uh, I, I, I give zero folk Then I got zero chillin' me Kiss me cop the blue box that say Tiffany Curry with the shot Just tell them to call me Stephanie Gun pop then I make my gun pop I'm the queen of rap young Ariana run pop uh. keep talking away too much so give them up can't hear them no cause I አድማጮች አሁን የማጠቃለያ ዜናዎችን አሰማለሁ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በተለይ በአማራና ኦሮሚያ ክልሎች ሁከቱ አሁንም ቀጥሎ በመቶዎች ለሚቆጠሩ መሞት በሺዎች ለሚገመቱ ሌሎች መታሰር መጎዳትና በንብረት ላይ ከፍተኛ ውድመት እየደረሰ ባለበት ሁኔታ ዜጎቹ አስፈላጊ ካልሆነ በቀር ወደ ኢትዮጵያ እንዳይሄዱ አስጠንቅቋል። የኢትዮጵያ መንግሥት ከመስከረም 28 ቀን 2009 ዓ.ም ጀምሮ ተግባራዊ የሆነውን የአስቸኳይ ጊዜ አዋጅ ደንግጓል። ጥቅምት አራት በወጣ መመሪያም ግለሰቦች መገናኛ ብዙሃን ሲከታተሉ፣ በስብሰባዎች ሲካፈሉ፣ ከባዕዳን መንግስታት ወይም ድርጅቶች ጋር ሲገናኙ፣ እንዲሁም የሰዓት ላፊውን ሲተላለፉ ቢገኙ ያለ ፍርድ ቤት ማዘዣ ተይዘው ሊታሰሩ እንደሚችሉ ያብራራል። መመሪያው በተጨማሪም የዩናይትድ ስቴትስና የሌሎች ባዕዳን ሀገሮች ዲፕሎማቶች ከኢትዮጵያ መንግስት አስቀድመው ፈቃድ ሳያገኙ ከአዲስ አበባ ከተማ 40 ኪሎሜትር ውጭ እንዳይጓዙ ይከለክላል። ይህም ኤምባሲው ኢትዮጵያ ውስጥ የሚገኙ የአሜሪካ ዜጎችን የመርዳት አቅም ክፉኛ ይጎዳል ብሏል። የኢንተርኔትና የቴሌፎን አገልግሎቶች አልፎ አልፎ በመላ ሀገሪቱ ውስጥ ውሱን በመደረጋቸው ወይም ሙሉ በሙሉ ስለሚቋረጡም አዲስ አበባ የሚገኘው የአሜሪካ ኤምባሲ ኢትዮጵያ ውስጥ ያሉ ዜጎቹን የመርዳት አቅሙን ያግዳል ሲል አብራርቷል። በኢትዮጵያ የሚገኙ አሜሪካውያን አማራጭ የመገናኛ ዘዴ እቅዶችን እንዲያዘጋጁ ቤተሰቦቻቸውና ወዳጆቻቸውም አሁን በኢትዮጵያ ያለው ሁኔታ ይህን እንደሚመስል እንዲያሳውቁም የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባወጣው በዚሁ ማስጠንቀቂያው ጠይቋል። የዩናይትድ ስቴትስ መከላከያ ሚኒስቴር አሽካርተር ሞሱልን እስላማዊ መንግስት ነኝ ከሚለው ነውጠኛ ቡድን ለማስለቀቅ በተያዘው የመልሶ ማጥቃት ዘመቻ እቅድ ላይ ለመምከር ዛሬ በባግዳድ ከኢራቅና የህብረቱ ጦር መሪዎች ጋር ተገናኝተዋል። ይህ ቀደም ሲል ያልተገለጸው የካርተር ጉብኝት ዛሬ የተደረገው የኢራቅ ኃይሎች በአይሲስ ቁጥጥር ስር የምትገኘዋን ከተማ ለማስለቀቅ ከፍተኛ ዘመቻ በቀጠሉበት ጊዜ ነው። ይህ ብዙ ሺህ ወታደሮችን ያሳተፈው የማጥቃት ዘመቻ በትንሹ ለሳምንታት ይዘልቃል ተብሎ እንደሚጠበቅ ባለስልጣናት ያስረዳሉ። ኬሚካዊ የጦር መሳሪያ መጠቀምን የሚከለክለው ድርጅትና የተባበሩት መንግስታት ባለስልጣናት እንደሚሉት በጦርነት በተበታተከው አካባቢ ለሶስተኛ ጊዜ ኬሚካዊ ጦር መሣሪያ ጥቃት ያደረሰው የሶሪያ መንግሥት ነው ብለዋል። ባለፉት 13 ወራት ያካሄደውን ሦስተኛ የምርመራ ውጤት ትላንት ማታ ለተባበሩት መንግሥታት ድርጅት የጸጥታው ምክር ቤት የላከው ይኸው ቡድን ኢድሊብ ግዛት ውስጥ ሜናስ ከአንድ ዓመት በፊት ለደረሰው ጥቃት የመንግሥቱ እጅ እንዳለበት በቂ ማስረጃ እንዳለ ያሳያል ብሏል። ሪፖርቱ የባሻር አልአሳድ መንግሥት በርካታ የክሎሪን ጋዝ የተሞሉ የፈንጂ በርሜሎችን ከወታደራዊ ሄሊኮፕተር ከተማይቱ ላይ ጥሏል ሲልም ያስረዳል። የተባበሩት መንግሥታት ድርጅት በሶሪያ ላይ ማዕቀብ እንዲጥል ዩናይትድ ስቴትስ ብሪታንያና ፈረንሳይ ይጠይቃሉ፣ ሩሲያና ቻይና ይቃወማሉ። ዜናው አበቃ። የአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ ከምሽቱ 3 ሰዓት እስከ አሁን አራት ሰዓት የሚያስተላልፈውን ፕሮግራም የዛሬውን እዚህ ላይ ፈጸመ። ነገ ከምሽቱ 3 ሰዓት ላይ እስከምንገናኝ ያስተናገድ ኳችሁ ቆንጅታየ ቆንጅታየነኝ። ፕሮግራማችንን የመራችልን ብርሃን ኃይሉ። በደህና እደሩ።